You're with SBS Radio. Find more great stories in your language at sbs.com.au. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ዳርዊን የኮሮና ቫይረስ ተጠርጣሪ ተመርማሪዎች መዳረሻ ልትሆን ነው ሳይክሎን ዳሜን ወደ ምዕራብ አውስትራሊያ ፔልብራ ኮስት እየተጠጋ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ለሁለተኛ ጊዜ ከቻይና ተጭነው የሚመጡ አውስትራሊያውያን ዳርዊን ከሚገኝ አንድ ጠቀሜታ ላይ ያልዋለ የማዕድን ካምፕ ውስጥ ሊሰፍሩ ነው። ቻይና ያሉ አውስትራሊያውያንን ለማምጣት ዛሬ ከቀትር በኋላ አንድ የኳንታስ አውሮፕላን ከሲድኔ የተነሳ ሲሆን ማምሻውን ቻይና ይደርሳል። ጠቅላይ ሚኒስትር ስኮት ሞሪሰን ዳርዊን አዲስ የኮሮና ቫይረስ ተጠርጣሪዎች መመርመሪያ እንድትሆን ከኤንቲ መንግሥትና የአገር ውስጥ ጉዳዮች ጋር መስማመታቸውን አስታውቀዋል። አያይዘውም ይህንን ማድረግ ግድ ያሰኘው ክሪስመስ ደሴት የኮሮና ቫይረስ ተጠርጣሪዎችን ለመመርመርና ለማስተናገድ በቅጡ የተሟላ ሁኔታ ባለመኖሩ መሆኑን ገልጠዋል። የሰሜናዊ ግዛት ዋና ሚኒስትር ማይክል ጋነር የዳርዊን ማኅበረሰብ የኮሮና ቫይረስ ተመርማሪዎች መዳረሻነት ስጋት እንዳያሳድርባቸው ሲያበራቱ፣ በሕዝብ ጤና ላይ አደጋ አይኖርም። ከመንግሥት ይህንን ማራገጫ ጠይቄ አግኝቻለሁ። የሰሜናዊ ግዛት ዋና የጤና ኃላፊም ምርመራዎች እዚህ በመካሄዳቸው በዳርዊን ማኅበረሰብ ላይ የሚኖረው ተጽዕኖ እንደሌለ እርግጠኛ ናቸው። ቫይረሱ የሚተላለፈው በቅርበት ንክኪ ሲኖር ነው። ያም ማለት አጎራባች ተቋማት በቫይረሱ ተጠቂ አይሆንም ብለዋል። ይህ በእንዲህ እንዳለም የዳይመንድ ፕሪንስስ ክሩዝ መርከብ ተሳፋሪ ከሆኑት ውስጥ 41 ተጨማሪ ተጠርጣሪ ታካሚዎች ተገኝተዋል። መርከቢቱም ጃፓን ላይ መልሕቋን ጥላለች ከ41 የቫይረሱ ተጠርጣሪ ታካሚዎች ውስጥ አምስቱ አውስትራሊያውያን ናቸው። የኮሮና ቫይረስ ተጠርጣሪ ታካሚዎችን ቁጥር ወደ 61 አንሮታል። መርከቢቱ ውስጥ ተሳፍረው ካሉት 3700 መንገደኞች ውስጥ በመቶዎቹ የሚቆጠሩ አውስትራሊያውያን ይገኙበታል። ሆኖም የአገር ውስጥ ጉዳይ ሚኒስትር ፒተር ዳተን መርከቢቱ ላይ ተጭነው ያሉትን ተሳፋሪዎች ወደ አውስትራሊያ ለማምጣት በመንግሥት በኩል ምንም አይነት እቅድ እንደሌለና የጃፓን መንግሥት ሁኔታውን ለመቆጣጠር እየሞከረ መሆኑን ተናግረዋል። አቶ ዳቸን አክለውም ምንም እንኳን መንግሥት ከአውስትሬሊያ ወደ ቻይና መጓዝ አይመከርም ቢልም የመንግሥትን ምክር ከቆብ ሳይቆጥሩ ወደ ቻይና የሚሄዱ ሰዎች መኖራቸውንና ለመመለሻቸውም ዋስትና እንደሌለ ሲገልጡ በአሁኑ ወቅት ከአውስትሬሊያ ወደ ቻይና የሚጓዙ ሰዎች አሉ። ምንም እንኳን የጉዞ ማስጠንቀቂያ ያወጣን ቢሆንም በግልጽ ለመናገር እኒህ ሰዎች ራሳቸውን ለአዋኪ ሁኔታ እያጋለጡ ነው። በተወሰነ መልኩ ወደ አውስትሬሊያ ለመመለስ የሚቸገሩበት ሁኔታ ውስጥ ራሳቸውን ሊያገኙ ይችላሉ ብለዋል። እስካሁን አውስትሬሊያ ውስጥ በኮሮና ቫይረስ ተጠርጣሪ የሆኑ ሰዎች ቁጥር 15 የደረሰ ሲሆን አምስቱ ከኩዊንስላንድ፣ አራቱ ከኒው ሳውዝ ዌልስ፣ አራት ከቪክቶሪያና ሁለት ከደቡብ አውስትሬሊያ ናቸው። ቫይረሱ በአሁኑ ወቅት ለመጀመሪያ ጊዜ የቫይረሱን መከሰት ያስታወቁትን ዶክተር ሊ ዌንሊያንግን ጨምሮ የ636 ቻይናውያንን ሕይወት የቀጠፈ ሲሆን 31161 ሰዎች ተጠቅተው ይገኛሉ። ሳይክሎን ደሜን በነገው ዕለት ቅዳሜ የምዕራብ አውስትሬሊያን ፒልብራ ባህር ጠረፍ ሲያቋርጥ 300 ሚሊሜትር ዝናብ ጥሎ እንደሚያልፍ ይጠበቃል። ዛሬ አርብ ከቀትር በኋላ ጀምሮ ወደ ምዕራብ አውስትሬሊያ የባህር ጠረፍ እያመራ መሆኑም ተገልጿል። የጥንካሬ ደረጃውም በካታጎሪ ሶስት ተፈርጇል። የአካባቢው ባለሥልጣናት ሳይክሎኑን ለማሳለፍ እቅድ የነደፉ ሰዎች ወደ መጠለያ ማዕከላት ቀደም ብለው እንዲደርሱ አስታውቀዋል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ዳርዊን የኮሮና ቫይረስ ተጠርጣሪ ተመርማሪዎች መዳረሻ ልትሆን ነው። ሳይክሎን ዳሜን ወደ ምዕራብ አውስትሬልያ ፒልቡራ ኮስት እየተጠጋ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።